በስልጣን ላይ ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ በኢትዮጵያ ቀጣዩ ምርጫ እስከሚካሄድ ብሔራዊ የአንድነት መንግስት ይመስረት ሲል አረና ለሉዓላዊነትና ዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ኢ ሕገ መንግስታዊ ነው ሲልም ተቃውሟል። የትግራይ ክልል ይኖሩባቸው ከነበሩ ሌሎች ክልሎች ተፈናቅለው የመጡ ወገኖችን ለመርዳት በቂ ሥራ አልሰራም ሲልም አረና አስተዳደሩን ከሷል። የትግራይ ክልል አስተዳደር በበኩሉ ተፈናቃዮቹን ለመርዳት እየሰራሁ ነው ይላል። ፓርቲው ባካሄደው ስብሰባ መገባደጃ የሰጠውን ጋዜጣዊ መግለጫ ሙሉጌታ ጽብሃ ተከታትሎ ቀጣዩን ዘግቧል። የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት ሁለት ና ሶስት ሁለት ሺ አስራ አንድ ዓመተ ምህረት ባካሄደው መደበኛ ስብሰባ ፓርቲው ባለፈው ዓመት የፈጸማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በሀገሪቷ የፖለቲካ እስረኞች መፈታት ውጭ ሀገር የነበሩ ፓርቲዎችና ና ፖለቲከኞች ወደ ሀገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል፣ ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የአገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል። በዚህ የመፈናቀል ሂደት ትግራይም ዘጠና አምስት ሺ የሚያክል ህዝብ ከተለያዩ የኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊ እና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ ትኩረትም እንዳልሰጠው ስደተኞች ካምፕ ማቋቋም ነበረበት እስካሁን አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው። እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው። ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረገላቸው አይደለም ያሉት አቶ አምዶም፣ በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራልና የክልል መንግስታት ለእነዚህ ወገኖች ካሳ ሊከፍላቸው እና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል በስብሰባው ክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ ዕድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አሉታዊ ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትን ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል አቶ አምዶም። በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል። አሁን ያለው ህገ መንግስት እየተከበረ መቀጠል አለበት። እስከሚሻሻሉ ድረስ በህዝባዊ ውይይቶች እስከሚሻሻሉ ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል፣ እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈረሰ ያለው ኢህአደግና አባል ፓርቲዎች ናቸው። ስለሆነም ህገ መንግስቱ አረና እንዲሸራረፍም እንዲጣስም አይፈልግም። ከዚህ የተነሳ ከፌዴራሊዝም ጉዳይ ተያይዞ እየተነሳ ያለው ህገ መንግስታዊ አሰራር የተከተል አይደለም። በሁለት ክልሎች የሚገኝ ጥያቄ ሁለቱም ክልሎች መጀመሪያ ካልፈቱት ወደ ፌዴሬሽን ምክር ቤት ነው የሚሄደው እንጂ ሌላ አካል በዚህ ጉዳይ ላይ ጣልቃ ሊገባ አይገባም። በቀጥታም በተዘዋዋሪ መረጃ ለመሰብሰብም ቢሆን የፌዴሬሽን ምክር ቤት ወይም ክልሎች ናቸው ማጥናት ያለባቸው። ለህገ መንግስት የተቀመጠ ነገር ሌላ አካል ኮሚሽን አቋቁሞ ይሄ ቼክ ኤንድ ባላንስ የምንለውን የሚያሰጥ አይነት ነገር አካሄድ ድርጅታችን አይቀበልም አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወክ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግመዋል ጉዳይ ሲገመግም ፓርቲያችን ኢህአደግ የኢትዮጵያ ህዝብ ሲጠይቅ እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ ኢህአደግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች፣ በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአደግ ለመፈፀምም ለመተግበርም ቁርጠኝነትስ አለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ነው። ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ የአንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ እውነተኛ ምርጫ እንድታደርግ ገለልተኛ ተቋሞች እንድትገነባ የሚያስችል ሁኔታ ነው አመቻች በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁኑ ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሀሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማ ከትግራይ ተወካዮች ተቃውሞ ውጭ በአራት ድምጽ ታቅቦ በአብላጫ ድምጽ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ክልሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ መጡ። ተፈናቃዮች ስለሚደረግላቸው ድጋፍ አስመልክቶ ለክልሉ የሕዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀናቸዋል። እስካሁን ባለው ሁኔታ ወደ መቶ ዘጠኝ ሺህ የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከእነዚህ ውስጥ ሰባ ስምንት ሺዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል። የዕለት ተዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋነኝነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ ሰላሳ ሶስት ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት፣ ባለሀብቶች፣ ታዋቂ ሰዎች ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው። ለአሜሪካ ድምፅ ሙልጌታ ጽብሀ መቅለም